ይህንን ያውቃሉ? ጉግል በወጣው መረጃ መሰረት በዓለማችን ካሉ የእግር ኳስ ተመልካቾች ዝቅተኛ የአስተሳሰብ ብቃት ያላቸው የአርሰናል ደጋፊዎች ናቸው። ለዚህም ነው የዘንድሮን ፕሪሚየር ሊግ አንበላዋለን እያሉ የሚያዝጉ።